በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተቀስቅሶ የነበረውን ግጭት በማስቆም ለዘላቂ መፍትሔ እንዲሰራ ሽማግሌዎችን ያሳተፈ ስራ ወይም ጥረት ጥረት መያዙ ተገለጠ። አስተዳደራዊ ወሰኖችን በአፋጣኝ መለየቱም ለመፍትሄ ፍለጋው አንዱ ወሳኝ እርምጃ መሆኑን ነው ባለስልጣናቱ የጠቆሙት። ሙክታር ጀማል ተከታትሎታል። በኦሮሚያ ክልል ምስራቅ ሸዋ ዞን ፖሴትና ፈንታሌ ወረዳዎችና የአማራ ክልል ሰሜን ሸዋ ዞን ምንጃር ወረዳ አዋሳኝ ቀበሌዎች የተፈጠረው ግጭት ሳምንታት አስቆጥሯል። አሁን ድረስ ችግር ሆኖ የዘለቀው የወሰን ጉዳይ እልባት እንዲያገኝ በፌዴራል ደረጃ ጭምር አቅጣጫ ቢቀመጥም ስምምነቶቹም ገቢራዊ መሆን አለመቻላቸውን ጠቅሰው ችግሮቹ ወደ ግጭት እያመሩ ነው ይላሉ የምስራቅ ሸዋ ዞን ጸጥተና አስተዳደር ምክትል ኃላፊው አቶ ቦሩ ጅሎ የግጭቱ መንስኤ ትልቁ ነገር የድንበር ጉዳይ ነው። የአስተዳዳሪ ወሰን በጊዜ ያለመጠናቀቁ ጉዳይ ነው። አንድ እሱ ነው። ሁለት ደግሞ መሬት ማስፋፋት፣ በፎርስ መሬት ማስፋፋት ነው የችግሩ መንስኤ ነው። ይሄን ደግሞ እንደ መንግስትም በሁለቱም ክልሎች ከዚህ በፊትም የአስተዳዳሪ ወሰን የድንበር ጉዳይ በሁለቱም በኩል ሸማግሌዎች ከሁለቱም ክልል ተቋቁሞ የጀመርንበት ሁኔታ ነው ያለው። ችግሩም ከተከሰተ በኋላ እነዚህ ግጭት እንዳይስፋፉ በሁለቱም በአማራ ክልልም በኦሮሚያ ክልልም የተሠሩት ስራዎች አሉ። በግጭቱ ከሁለቱም ወገን ጉዳት መድረሱ ተገልጿል። በአካባቢው ሰላም እንዲሰፍን ከማኅበረሰቡ ጋር ምክክር እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን ጸጥታና አስተዳደር መምሪያ ኃላፊ አቶ ካሳሁን እምቢ ያለ ሁሉም ከወገንተኝነት በጸዳ ለሰላም መስራት እንዳለበትም መክረዋል። ግጭቱን የበለጠ የሚያባሉት ነገሮችን ለማስቆም ህግሎች የሆኑ ድርጅቶች በዛ አካባቢ ግጭቱንም ጭምር በመምራት በማስተባበር እንቅስቃሴና ሚና የነበራቸው አካላትንም ጭምር እየለየን ነው በቁጥር ስር የሞ ጭምር መስራት ስለሚጠይቅ በየትኛውም ማዕቀፍ አሁን ሰው መሞት የለበትም፣ መጋጨት የለበትም። ጉዳዮችን ነገሮችን በሰከነ መንገድ በውይይት መስራት አለብን ብለን ትግል እያደረግን ያለ ነው። ከሁለቱም ሽማግሌዎች ተመርጠው ከአማራ ክልልም ከኦሮሚያ ክልልም ሽማግሌዎች ተመርጠው በአዋሳኝ አካባቢ ያሉ ባሉ ወረዳዎች ያሉ ሽማግሌዎች ተመርጠው ውይይት ጭምር ተደርጓል። እነሱም የተሰጣቸው ስራ አለ። ችግሮች እንኳን ቢኖር በሽምግልና በእርቅ ሊፈቱ የሚችሉበትን እድል እነሱም እየሰሩ ነው። እኛም በተቻለ መጠን ፍላጎቶች እንኳን ቢኖሩ ፍላጎቶች ከሕዝብ በታች ናቸውና በፍላጎቶች መመንጨት ምክንያት ህዝብ መሞት ህዝብ መክፈል መስመቃቀል የለበትም። እነዚህ መሰናት አለባቸው ብለን በተቻለ መጠን ጥረት እያደረግን ነው ያለ ነው። የግጭቱ መንስኤ የወሰን ችግር መሆኑን የገለጹት ሁለቱም ወገኖች ስር የሰደደ መሆኑንም ይናገራሉ። ይህን ጉዳይ ለመፍታት ከሁለቱም ወገን ሽማግሌዎች ተመርጠው እየተንቀሳቀሱ መሆኑም ተገልጿል። የምስራቅ ሸዋ የሀገር ሽማግሌ አቶ ማሞ ገዳ ችግሩ ትኩረት በማጣቱ ወደ ግጭት መሸጋገሩን ነው የሚናገሩት። ለዚህ ጉዳይ ያገባኛል የሚሉ ሰዎች በጥድፋ የተገናኙበት ሸማግሌ ነው ማለት ይችላለ። ወደፊት ግን ይሄንን ከእያንዳንዱ ቀበሌ ጉዳዩ የሚመለከታቸው ታሪክ አዋቂዎች ሰዎች እንዲሳተፉበት የማድረግ ፍላጎት አለን። በሸማግሌዎች በኩል የተደረገውን ጥረት በተወሰነ ደረጃ ሁሉም ሰው ሰላም ስለሚፈልግ ከምንጃርና ከቦሰት ከፈንታሌ የተወጣጡ ሸማግሎች አዳማ ላይ ተገናኝተን ይህንን ጉዳይ ለሐሙስ ለመመልከትም ቀጠሮ ይዘናል። ስለዚህ በዚህ በኩልም የቀጠለው ጥረት በሽምግልና በኩል ውጤት ያስገኛል የሚል እምነት አለኝ። ልዩነቶችን በግጭትን ለመፍታት መሞከር ውድመት እንጂ መፍትሄ ሊያመጣ አይችልም የሚሉት የአማራ ክልል ሰሜን ሸዋ ዞን ወገን ሸማግሌ አቶ ይርጋ የሻነው የሰው ልጅ ሞትና የባሰ ውድመት ለማስቀረት ከሁለቱም ዞን አስተዳደር ጋር በመነጋገር ግጭቱን እያረጋጉ መሆናቸውን ይገልጻሉ። ለዘላቂው መፍትሄ ግን ሁሉም ድርሻውን ሊወጣ እንደሚገባ አቶ ይርጋ ምክራቸውን ለግሰዋል። እሱ በጋራ ድንበር ላይ ያለው ወሰን ለቅድመ ዓለም በጣም መጥፎ ነገር እየሆነ ነው ያለው። እንዲው እውነት ክልልና ክልሎች መጥተው በአጭር ቀን ውስጥ ይህን ጉዳይ እንዲሁ ቢያውትና በጣም አድርገው የድንበር ውሳኔው ተጠናክሮ ሄዶ ይሄ ድንበር ቢወሰን በጣም አምሮ ነው። እውነት የወትሮ ነገር አይነሳም። ወደፊቱ ማቋም ያለው ነገር ይሆናል። ግጭት ላይ አይደርስም ነበር እና ለዛ ወሰኑ ቢጠቃለል ጥሩ ነው ለማለት ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።